የአስቸኳይ ጊዜ አዋጁ በመነሳቱ የተለያዩ ሰዎች ለማነጋገር ወደ ስቴዲየምና መገናኛ አካባቢዎች ተንቀሳቅሰን ነበረም የጠየቅናቸው የአካባቢው ነዋሪዎች እንዳታስፈጀን በሚል ማጀቢያ ቃላት ፈቃደኝነታቸውን ነፍገውናል በተለይ አንዱ በፌስቡክ ጻፍክ ተብሎ ሰው በሚታሰርባት አገር ስለ ፖለቲካ እንዴት አወራለሁ በማለት አስተያየት ከመስጠት ተቆጥቧል የፍርሃት ድባቡ ስር ከሰደደባት አዲስ አበባ ወጣ ብለን ወደ ድሬዳዋ፣ ምስራቅ ሐረርጌ እንዲሁም እዚሁ አዲስ አበባ ስልክ ደውለን ካነጋገርናቸው ወይም ካሰባሰብናቸው አስተያየቶች በጥቂቱም አስቸኳይ ጊዜ አዋጁ እንዲነሳ መንግስትም ማድረጉ በጣም ትክክልና ተገቢ ነው የሚል ግምት አለኝ። ምክንያቱም አንዳንድ ለሰዎች በማይሆን መልኩ ይህን አስቸኳይ ጊዜ አዋጁን በመመልከት ረገድ አንዳንድ ኔጌቲቭሊ ያሰቡት ሰዎች አሉ። ያም ብቻ ሳይሆን ደግሞ እንግዲህ የተጣለው ገደብ መነሳቱ ትክክለው እና ላስታይታለች አዋጁ በመነሳቱ ደግፏል። አንደኛ፣ የሚደግፈው ሰውም ይሄ ያለ ይሄ ያለ ብሎ ስጋት እንዳይኖረው ያደርጓል። ሁለተኛ ደግሞ ማንኛውም እንትን በሰዓት በምናምን የተገደቡት ሁሉም ነገር ፍሪ ሆኖ እንደ በፊቱ እንዲንቀሳቀስ ሰላምም ወርደዋል ብሎ ሰው እንዲያምን ያግዘዋል ብዬ አምናለሁ። አሁን የአስቸኳይ ጊዜ አዋጁ በመነሳቱ አገሪቷ ከነበረው ትርምስ ወደ አንድ አቅጣጫ ያመጣና በተገቢው ጊዜና ወቅት ላይም ደግሞ ተጥሎ የነበረው አስቸኳይ ጊዜ አዋጅ በተገቢው ሰዓት ላይ አገሪቷ በተረጋጋች ሰዓት ላይ የተነሳ በመሆኑ እጅግ በጣም ደስተኛ ና፣ ህብረተሰቡ ሰላማዊ ኑሮውን በአግባቡ እየወጣ እየገባ እየኖረ መሆኑ ያታየ ነው ብዬ አስተያየት መስጠት እችላለሁ። የአስቸኳይ ጊዜ አዋጁ መቀጠል ነበረበት ያሉን እንግዲህ የአስቸኳይ ጊዜ አዋጁ በተለይ መነሳቱን እኔ እንዳውም ይቀጥል ባይ ነኝ። እንደ አንድ ዜጋ ሀገራችን ውስጥ በዚህ ዓመት ውስጥ የተከሰቱትን ህዝባዊ ችግሮች እንዳውም ያስቆመልን ነው። ለምን አንዳንድ ነገሮች በግንዛቤ ችግር የሚከሰቱ ነገሮች ስለነበሩ እነሱን ነገሮች እንዳውም ያስቀረልን ስለሆነ ሀገራችን ሰላም አግኝታለች። እንዲሁም እኔ አንዳንድ ህጎች መሻሻል አለባቸው እንጂ እንዲሁም ይቀጥል ባይነኝ የዛን ጊዜ የምናየው ነገሮች አሉ። አካባቢያችን ላይ ሰላም ጠፍቶ ነበር። የተለያዩ ሰዎች ቤቶች ሲዘረፉ ምናምን፣ ፋብሪካዎች ላይ ጉዳት ሲደርስ አይተናል። እኛ ራሳችን መንቀሳቀስ አቅቶን ነበር። እነዚህ ሰዎች ግማሾቹ የፖለቲካ አጀንዳ ብቻ አይደለም፣ የግል ጉዳይ ያላቸው ሰዎች ናቸው ያሉት እዚህ በዘረፋ ውስጥ ሁላ የሚሰማሩ ሰዎች ስላሉ እኛ ከምንጠቃ እንዳውም ለምን አይቀጥልንም ብለን የምናስበው የምናስቡ። እንደኔ ባሻይ ደስታ በሚል የብዕር ስም የሚታወቀው የአምደ መረብ ጸሐፊ በበኩሉ ተከታዩን አስተያየት ሰጥቶናል። ቢቀጥል በጣም ጉዳት ነበረው። ለእኔ መነሳቱ አሪፍ ነው፣ ግን ሲነሳ ከልብ መነሳት አለበት። ሀሳብ ደግሞ አለኝ። ከልብ ማለት አሁን ተነስቷል ይባልና የተለያየ የአስተዳደር አካላት እና የጠጥታ አካላት አዋጅን ተላ ሰላም ደው ሲቆይና አዋጁ ላይ ሲወሰድ የነበሩ እርምጃዎች ወይም ሲደረጉ የነበሩ ጥብቅ የሆኑ የጸጥታ እና የተለያዩ ቁጥጥር አይነቶች አሁንም አዋጁ ተነስቶ እያለ በተግባር ግን የሚቀጥሉ ከሆነ አስቸጋሪ ነው። ስለዚህ አንደኛ ማህበረሰቡ መንግስት በሚያውጃቸውም በሚሽራቸውም አዋጆች ላይ እምነት እንዲኖረው፣ ለምሳሌ እንዲህ ዛሬ እንዲደረጋል ሲባል ከልቡ እንዲሰማ፣ በነገታው ደግሞ ሲነሳ ያ ነገር አይ ዛሬ እንዲህ አይደረግም ሲባል ደግሞ እምነት እንዲያሳድር አዋጁ ከልብ መነሳት አለበት የሚል ነገር ነው ያለኝ፣ እንጂ ከአሁን በፊት የነበረው ሁኔታ ያው የመጨረሻ አማራጭ ስለሆነ እንደዚህ ጋር ትቀብለዋለህ፣ ሰላሙን ትፈልገዋለህ። አንድም ጠብታ ደም እንዲፈስ አልፈልግም። ለዶቼቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።